ምዕራብ ኦሮሚያ ጅማ ዞን ውስጥ ባለችው ሊሙ አካባቢ በቅርቡ ግጭት ተፈጥሮ እንደነበረ በአንዳንድ መገናኛ ብዙኃን ተዘግቧል። ሕይወት መጥፋቱና ሰው መፈናቀሉም ተነግሯል። እውነት ይሆን? አዲሱ አበበ ወደ አካባቢው ደውሎ አንድ የዚያው ነዋሪ የሆኑ የእምነት አባትና አስተዳዳሪውን አነጋግሯል። አዲሱ ይቀጥላል። በጂማ ዞን ሊሙ አካባቢ ነዋሪዎች ከቤቶቻቸው መፈናቀላቸውና በየአብያተ ክርስቲያኑ ተጠልለው እንደሚገኙ አንዳንድ ሚዲያዎች መዘገባቸው ታውቋል። ግጭቱ ብሔርም ሃይማኖት ተኮርም መሆኑን ነው የዘገቡት። የጥቃቱ ሰለባዎች ከተባሉት መካከልም ከአገልግሎቴ ተቋርጬ ተጠልዬ ነው የምገኘው ያሉት አንድ የቤተ ክርስቲያን አስተዳዳሪ ለአሜሪካ ድምፅ የሰጡት አስተያየት አለ። አባ ቢተው ገረመው ይባላሉ። በአካባቢው ያለች የኪዳነ ምሕረት ቤተ ክርስቲያን አስተዳዳሪ መሆናቸውንም ገልጸውልናል። ይሄ ነገር የሆነው በመጀመሪያ ጊዜ በሁለት ሺህ አስር የካቲት አስራ አንድ ቀን ብዙ አጀው እንዳሰኘው የሚባል ወጣት በቃ ከቤቱ ወጥቶ ከብት ፈልጋለሁ ሲል ነው አሉ በጫካ ገዛው ተቆራርጦ በሁለተኛው ቀን ተፈልጎ ተገኘ። እንደገና ደግሞ በዚያው ደግሞ በሁለት ሺ አስር መጋቢት አራት ቀን ግርማ ጋሹና ፈንታ ታሪኩ የተባሉ እቃ ጭነው ወደ ሀገር ቤት እንገባለን ሲሉ ከመኪና ላይ አውርደው በአሰቃቂ አገዳደል የኋላ እጃቸውን አስረው ቆራርጠው ገለዋል። የት ሀገር ወደ የት ሀገር ነው የሚሄዱት? ወደ አማራ ክልል። ሹፌሩም ፖሊስ ጣቢያ ሄዶ ቃሉን ሰጥቷል ተብሏል። እንግዲህ በዚያም በኩል ሊጠራ ይችላል። ብዙዎች በድንኳን ተጠልለው አረጋውያን በሶታቸውን በምሬት ሲገልጹ ነው የተዘገበው። ማን ነው ይህን ጥቃት የሚያደርሰው? አባቢተው በአይኑ የተከሰተ ነገር የለም። በውስጡ መቼም ፍራቻ ስላለ እኛ የምናውቀው ነገር በአይናችን ያየነው ነገር የለም። የሚሞተው ኦርቶዶክስ ሃይማኖት ያለው ነው። መስቀል ያሰረው ነው የሚሞት፣ የሚሰደድም እሱ ነው። እንግዲህ አድራጊውን እኛ ተከታትለን ምንም ምን ያየው በአይን ወርም እንግዲህ ቀበሌው እናንትኑ ያለው ኢንፎርሜሽን ያውቃል የሚገለውን ሳያቀቀር ሚሆኑ ግን በአይን ያየሁት ነገር የለም። ግን እነዚህ ሰዎች ከዛ አካባቢ የወጡ ናቸው ወይ እዛ የሚታወቁ ናቸው? እኔ ቤተ ክርስቲያን ነው የማገለግለው። ሁኔታው ያው ከሌላም የመጣ ያው ያለች የሚሆኑ መቼም አሁን ተጊዘው ጋራ የተያያዘ ስለሆነ መለየት አልችል። የት ቤተ ክርስቲያን የሚያገለግሉት አባ ፈርጢ ኪዳ ንብረት ነው ያለሁት። አሁን እያገለገሉ ነው። ሰላም ነው አካባቢው። ታዲያ አይደለም እንጂ በቤተ ክርስቲያን እንደዚው ተጠልለን የቀረነች። የሞቶችን እኮ አልጨረስኩለትም። በጠቅላላው ስድስት ሰዎች የኋለት እየታሰሩ የግርግሪት ሰውነታቸው ጠልቃቸው እየተቆረጠ

መታ መስቀል ያደረገ ነው እና እነዚህም የተሳደዶችም ተሰደወጦች አማራዋይ ናቸው። አንድ መቶ ሰማንያ ሰዎች ወጥተዋል። ደግሞ አሁን አስራ አምስት ሰዎች በቤተ ክርስቲያን ተጠልለን ነበር የሚጠይቀን ስናጣ፣ አሁን በየስፍራችን ተመናጭ በናል። እንዴት እንደደረሱ አላቸው። አባ ቤተው ገረመውን፣ አመሰግናለሁ። ለመሆኑ የአካባቢው በተለይም የጅማ ዞን አስተዳደር ይህን ጉዳይ ያውቃል? ካወቀስ ይህን ጥቃት የሚፈጽሙ አቃላት እነማን ናቸው? ምንስ እርምጃ ተወስዷል? ከአስተዳደሩ ምላሽ አግኝተናል። አቶ አብዱል ከሪም የጅማ ዞን አስተዳዳሪ ናቸው። አንዳንድ ሚዲያዎችና የፌስቡክ ጦማሪዎች የሕዝብን አንድነትና አብሮነት ለምን ለማደፍረስ እንደሚፈልጉ አይገባኝም ያሉት አስተዳዳሪው፣ በዚህ ዞን ውስጥ ግን ብሔርም ሆነ ሃይማኖት ተኮር ጥቃት ፈጽሞ አልተካሄደም ብለዋል። እውነት ለመናገር በጅማ ሕዝብን በጅማ ዞን ውስጥ በዚህ በልሙ ኮሳ የሚባለው ወረዳ ላይ እንዲህ አይነት በጣም ብሔር መልክ ያለው አልፎ እምነትን መልክ ያለው ነገር ጭራሽ የተፈጸመ ነገር እንደሌለ እርግጠኛ ሆኜ ማንሳት ፈልጋለሁ። ከዚህ ባለፈ ግለሰቦች ደረቅ ወንጀል አንዱ አንዱን በተለያየ ምክንያት በራስ ቂም በተለያየ ምክንያት ችግሮች ይፈጠራሉ። ይሄ የተለመደ ነገር ነው። በእርግጥ ይሄ ወንጀለኛውን ለይቶ ለህግ የማቅረብና የህግ የበላይነት ማስከበር ከምንም በላይ የመንግስት ኃላፊነት ነው የእኛ ኃላፊነት ነው ብለን ነው ምናምን ነው። ከዚህ ውጭ የአማራና የኦሮሞ ወይም የጉራጌና የትግራይ ህዝብ ብሎ በመለየት የሚካሄድ ጥቃት እንደሌለ፣ ይልቁንም በአንድነትና በመከባበር ህዝቡ ሲኖር ነው የሚታየው ብለዋል። ይህን ጉዳይ በተመለከተ የሚቀርቡ ዘገባዎች ግን በርካታ ህዝብ ተሰባስቦ በድንኳን ተጠልሎ ብሶቱን ሲያሰማ ነውና የሚታየው አቶ አብዱል ከሪም ይህን ለማየት ወይም ለማድመጥ እድል አግኝተው እንደሆን ጠይቄያቸው ነበር። አሁን እዛ አካባቢ ይሄ ዘግቧል የተባለው እጅግ በጣም የተቀነባበረ ሆን ብሎ ብሔር እና ብሔር አሁንም እነዚህ ወንድሞቻችን እና አብረን የምንኖራቸው አካሎች እዛው ነው ያሉት። የሚገርመው ነገር ቤተ ክርስቲያን ለመሳለም የሚሄዱ ሰዎችን እያሰባሰቡ ሌላ አይነት ትርጉም የሚሰጠውና በግል በቂም በቀል የተፈጠረ ወንጀልን የብሔር መልክ የእምነት መልክ እንዲይዝ አድርገው የሚያነሱ የሚዲያ ሰዎች ለመሆኑ ይሄን ዘገባ አይተውታል? በእርግጥ እኔ አላየሁትም፣ ተከታትዩ አጋጣሚ አግኝቼ ላየሁትም። እኛ እንዲያውም ሰሞኑን የህዝብ ለህዝብ ስብሰባ አድርገን ትልቅ ህብረት የታየበት ሁኔታ ነበር ያሉት የዞኑ አስተዳደሪ አቶ አብዱልከርም ማንኛውም ሚዲያ የሐሰት ዜና ከማቅረብ ሊቆጠብና ቅድሚያ ማጣሪያ ሊያደርግ እንደሚገባ ያሳስባሉ። አሁን ለምሳሌ የብሔር ብሔረሰብ ቀን ትላንት ወዲያ አቅርበን አሁን ከተባለው ጋሌ ከምትባለው አዲስ ልማት ከምትባለውም ቀበሌ የመጡ ወንድሞቻችን ከአማራ ብሔር ብሔረሰብ ተወላጅ፣ ከጉራጌ፣ ከኦሮሞ፣ ከሁሉም መጥተው እዚህ አንድ ላይ ትልቅ መድረክ ሰፊ መድረክ አካሂደን ቆየ ነው እጅግ በጣም በሚያረካ ስሜት በሚቀሰቅስ ህዝቡ አንድነቱ ምን ያክል እንደሚፈልገውና ለዚህም ደግሞ ዘመቆም አብሮነቱን ማጠናከር እንዳለበት ህዝቡ ተነጋግሮ፣ እኛ አሁን እየተጠራጠርን ያለ ነው። የበለጠ ሰላም እና ጠንካራ የሆነ ግንኙነት ሲፈጠር፣ ሌላው ሀይል በዚህ በተቃራኒው አንታጎኒስቲክ የሆነ ሀይል ደግሞ ለምን ይሄን ያክል ውጫና ቅንብር የሚዲያ ዘመቻ ለህዝቡ ከታሰበ ህይወት ለመናገር ማለት ነው፣ ከማንም በላይ የእኛ ኃላፊነት ነው። ስለዚህ ማንኛውም ሚዲያ የናተም ቢሆን ታማኝ ምንጭ ከሆነ በትክክል ማጣራት መቻል አለበት። አንድ ሰው በብስክሌት ከቡልቡሎ ወረዳ ወደ ሊሙ ሲሄድ መገደሉን አንድ ስማቸው እንዳይገለጥ የጠየቁ ገልጠውልናል። እና ከዚሁ ጉዳይ ጋር ተያይዞ ደግሞ በቀረበ አንድ የሚዲያ ዘገባም ጌትነት የተባለ ሰው እርሻ ውሎ ወደ ቤቱ ሲገባ አንገቱ ተቆርጦ መገደሉን፣ ሌሎች ስድስት ሰዎችም በተመሳሳይ ሁኔታ መገደላቸውን በዘገባ ተመልክቷል። ይህን ዘገባ በተመለከተ አቶ አብዱልከሪም እንዲህ ይላሉ። ግድያው ያልከው ከአንድ ወር በፊት በግለሰብ ቂም እርስ በርስ ወንጀል ተፈጽሟል። ማንም ይግደል ማንም፣ ገዳይ ወንጀለኛ ነው። ተጠርጣሪው ወንጀለኛ ያመለጠው ከአንድ ብሔር ነው ተብሎ ሁሉ እየተፈለገ ነው። ሁሉም ቢሆን ማለት ነው። ይሄ ግለሰብ ጥሩም ጉዳይ እንጂ በተዘገበው መንገድ ብሄርና ብሄረሰብን ለማናወቀር ያለውን አቅጣጫ ለማስያዝና ድራማ መሰራት የለበትም ብዬ ነው የማምነው። ነገሩ የቆየ ይሁን እንጂ ግን ተፈጽሟል ነው የሚሉኝ። የተፈጸመው ብሄርን አይደለማ ወንጀል እኮማ። እሺ፣ ብሄር ከብሄር ጋር አይሆን እንጂ ሰው ተገሏልና፣ ለምንድን ነው የተገደለው? ገዳዩስ ማን ነው? አጣራችሁ ወይ? የግለሰብ የተጠረጠሩ የተያዙ አሉ። በደረቅ ወንጀል ያመለጠ ከአካባቢ የሸሸ ካለ በቂም ከሱ ጋር እጅግ በጣም ቤተሰቡም የሚያውቅ አካባቢውም የሚያውቅ እጅግ በጣም ሲፈላለጉ የነበሩ ሰዎች አካባቢውን ለቆ ያመለጡም አሉ። ተመሳሳይ ብሔር ያለ ነው። አጠቃላይ ያለግን ግን ይሄ አንድ ሰው ያሉት እኔም እዛ አካባቢ ካገኘሁት መረጃ ለመግለጥ ከቡልቡሎ በብስክሌት ወደ ሊሙ ሲሄድ አንድ ሰው ተገኝቶ መገደሉን ሰምቻለሁ። እንግዲህ እዚያው አካባቢ ይሄ መረጃ አለኝ የሚሉ ሰው ናቸው። ስማቸውን መጥቀስ አልፈለጉ። ለምሳሌ እውነትህን ነው ከዚህ በፊት እሱም አንድ ሌላ ወንጀል ነው ይሄ የሞተው ደግሞ የጎማ ወረዳ ሞተር አሽከርካሪ ከአስራ አምስት ቀን በፊት ነው የሞተ። ይሄ ደግሞ በብሄር የምታየው ከሆነ ኦሮሞ ቀደም ሲል ተገሏል ያሉን ግለሰብስ እሱ ከአማራ ብሄር ያለ ነው የሚመስለኝ። ይሄ ምንድን ነው ግለሰቦች የሚፈጠሩት ጠብና ቂም በቀል ለምንድን ነው ወደ ብሄርና ብሄረሰብ መውሰድ ይፈልጋል? አቶ አብዱልከሪም የጅማ ዞን አስተዳደር እግዚአብሔር ይስጥልኝ። በአድማጮች ስም አመሰግናለሁ። አመሰግናለሁ አዲሶ